ሐዋሳ ኢንዱስትሪ ፓርክ ሰራተኞች ዛሬ ስራ የማቆም አድማ መጥተዋል ሰራተኞቹ አድማ የመቱበት ምክንያትም በተደጋጋሚ ጊዜ አቅርበናል ያሉት የደሞዝ ጭማሪ ጥያቄ ምላሽ ባለማግኘቱ መሆኑን ተናግረዋል ሰራተኞቹ ደህንነታቸው እንደማይጠበቅና ለጾታዊ ጥቃትና ለዝርፊያም እንደሚጋለጡ ገልጸዋል በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል ችግሩ የአንዳንድ ኩባንያዎችና የአስተዳደር በደል ነው ብለዋል። የሐዋሳ ዘጋቢያችን ዮናታን ዘብዴዎስ ዝርዝር አለው። በሺዎች የሚቆጠሩ የአዋሳ ኢንዱስትሪ ፓርክ ሰራተኞች ዛሬ በተለይ ከሰዓት በፊት ደርሶብናል የሚሉትን በደል ምክንያት በማድረግ ስራ የማቆም አድማ መትተዋል። ሰራተኞቹ የምንሰራው ስራና የሚከፈለን ደሞዝ እጅግ የተራራቀ ነው ማለት ነው። ስራ የማቆም አድማ የመቱት ሰራተኞች እንዳሉት በተደጋጋሚ ጊዜ ላይ ጠየቁት ለደሞዝ አንሶናል፣ ጥያቄያቸው ምላሽ ይሰጥ አካል የለም። ስሟ እንዲገለጽ ያልፈለገችው የፓርኩ ሰራተኛ ለሁለት ዓመት ሙሉ በአዋሳ ኢንዱስትሪ ፓርክ እንደሰራች ተናግራ በወር የሚከፈላቸው ሰባት መቶ ሀምሳ ብር ኑሯቸውን መቀለስ ይቅርና የቤት ኪራይ ለመክፈል እንዳላስቻላቸው ገልጻለች። ሰራተኞች ደህንነታቸው ስለማይጠበቅ ለጾታዊ ጥቃትና ዝርፊያ እንደሚጋለጡም ገልጻ የስነ ልቦና ጫናም እንደሚደርስባቸው ተናግራለች። በሚከፈለው ደሞዛችንም አይምሯችን እናጽናናለን። አይምሯችን እንዳጽናና የሚከፈለው ደሞዝ ይሄ ሰባት አምሳ ነው። በውጭ ወደ ውጭ ወጠን ስንትን ስንባል የቻይና ሰራተኞችና የቻይናዎች ናቸን ምን ይባለው እንደዛ በማለት እኛ አይምሯችን እየተጎደን ነው ያለ ነው። በዛ መሀል ላይ እንደገና እነሱ ወደዚህ ስንመጣ ደሞዛቸው ሺ አምስት መቶ ነው እስከ ሁለት ሺ ነው የሚከፍላቸው ብለን ነው የመጣ ነው። ግን አሁን እዚህ እየተከፈለን ያለው ሰባት አምሳ ነው። አሁን ሁለት ዓመት ሊሞላኝ ነው። አሁን እኔ እየሰራሁ አሁን እኔ ትርፋማ ካልሆነ እሂተ ሌላ እሂተ መጣ ትርፋማ ካልሆነ ምን ያደርጋል? እኔ የመጣሁት ትርፋማ ቢሆን ነው። ትርፋማ ሆኛለሁ ብዬ እሰራለሁና አሰራለሁ እና እንደዛ ስለሆነ አሁን የሚሆነው ነገር የሚስተካከልልን። ፓርኩ ከተቋቋመበት ዓላማዎች ውስጥ አንዱ ለአካባቢ ወጣቶች የስራ ዕድል መፍጠር ሲሆን የውጭ ምንዛሪ ማስገኘትና የቴክኖሎጂ እውቀት ሽግግር ማድረግ የአጭርና የረጅም ጊዜ እቅዶቹ ናቸው። በአንጻሩ ግን የተቀጠሩ ሰራተኞች በአጭር ጊዜ ውስጥ ፓርኩን ጥለው ይፈልሳሉ የተባለ ይወቀሳል። ሰሞኑን በፓርኩ ውስጥ ተመሳሳይ ችግር ተፈጥሮ እንደነበረ ተናግረው የማታለል ና የማባበሉ ስራዎች ካልተቀረፈ በስተቀር ችግሩን እልባት እንደማያገኝም ቅሬታ ተናጋሪዎች ገልጸዋል። ዛሬ በኢንዱስትሪ ፓርክ ውስጥ የነበረው ውዝግብ አድማ የመታበት ምክንያትና የ የሰራተኞች ድምጽ ድምፅ እንዳይሰማ የተደረገ ሲሆን ጋዜጠኞች ድምፅና ምስል እንዳይቀርጹ ክልከላ ተደርጎባቸዋል። በኢንቨስትመንት ኮሚሽን የሐዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ በላይ ኃይለ ሚካኤል በፓርኩ ውስጥ ከሀያ በላይ ኩባንያዎች መኖራቸውን ጠቅሰው ችግሩ የተለመደ ነው ብሏል። አልፎ አልፎ እንደዚያ ነገር ይከሰታል። ቅሬታ ያነሳል። እዛ በኋላ ስክል ይደረጋል። ችግራቸው ተነግሯቸው ማስተካከል ያልቻሉ የአንዳንድ ኩባንያዎችና የአስተዳደር በደል መሆኑን ገልጸዋል። የደሞዝ ጥያቄ ተገቢ ሆኖ ሳለ ስለምን ልባት አያገኝም ለሚለው ጥያቄ የኢንቨስትመንት ኮሚሽን የሰራተኞች ጥያቄ ዙሪያ ግብረ ኃይል ተቋቁሞ የ እንደሆነ ነው የሚናገሩት። ይህ ሳምንቱ ጉዳይ እነዚህ አሁን ሶስት ካምፓኒዎች ማሻሻል ያልቻሉ ናቸው። ማስተካከል ያልቻለው ብዙ ነገር አለ። በዛ ምክንያት በአንድ ላይ ሊመጡ የቻሉት እና ይኖራሉበት። መልካም። ታዲያ እንደዚህ ችግር መኖሩን ከታወቀ፣ አቶ በላይ ለምን ማስተካከል አልተቻለም? እንግዲህ ረጅም አመት ነው ጥያቄ። ደመወዝ አንሶናል፣ ደህንነታችን አይጠበቅም የሚል ሀሳቡ ነው የሚያነሱት ሰራተኞቹ። አንድ ሪፖርት አይቼ ነበረ። ጥናት ተሰርቷል እና መፍትሄ እንዴት አልተገኘም? መፍትሄ መፍትሄ እየተሰራበት ነው። የሌበር ዩኒት በኢትዮጵያ ኢንቨስትመንት ኮሚሽን ስር ሌበር ዩኒት ተቋቁሟል። ይህንን ጉዳይ ማኔጅ የሚያደርግ ያ ዩኒት ዲቪዥን አለ። የደሞዝ ጥያቄ ያው ሊጠየቅ ይችላል። አምና ይሄ ጥያቄ ተነስቶ ኢንሴንቲቭ እንትን እንዲጠቀሙ አበረታታ ናቸው። በዛ ምክንያት ኦልሞስት አሁን ሰማንያ ዘጠና ፐርሰንቱ ካምፓኒዎች ሰራተኞች በቃ ሰላም ሰላም ናቸው። በአመረቱት መጠን ገቢ እንዲያገኙ እንዲሰጣቸው ከደሞዛቸው በተጨማሪ አሁን አንድ ሰራተኛ ከአምስት መቶ እስከ አንድ ሺህ ብር ያገኛል። ኦፕሬተሮች በየቀኑ አስር ብር አስራ አምስት ብር ሀያ ሰላሳ በደሞዛቸው ላይ በአመረቱት መጠን ያ የሆነ ሲሄድ ነገሮች ሁሉ እየተስተካከ- ተከታተለ ነው መጥቷል። ግን አሁን እነዚህ ጥቂት ካምፓኒዎች ኢንሴንቲቭ ሜቶዶን ኢንትሮዲውስ ያላደረጉ ፕሮዳክቲቪቲያቸው ኢንክሪዝ ያላደረገ የኤችአር ዩኒቱ በደንብ እየሰራ ያለ ኤክስፓርቶቹና ሰራተኞቹ መግባባት ያቃታቸው ካምፓኒዎች ናቸው። አሁን እንደዚህ እየተቸገር ያለው በፓርክ ውስጥ ችግር መኖሩ ስለታመነበትም ተጨማሪ ጥቅማ ጥቅሞች ለሰራተኞች እንደሚሰጥ የተናገሩት ስራ አስኪያጁ፣ ችግሩ አሁን በተጨባጭ ያለው ይህንን ጥቅማ ጥቅምና ማበረታቻ አናደርግም በሚሉ ኩባንያዎች ውስጥ ነው ብለዋል። በኢንዱስትሪ ልማት ኮርፖሬሽን ሲሉ የሀዋሳ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ፍጹም ከተማ በበኩላቸው የሰራተኞች ደህንነትን በተመለከተ የማይካድ ችግር መኖሩን ያምናሉ። ከሰራተኞች ደህንነት ጋር እየተያያዘ ከሴኪሪቲ ጋር ተያይዞ ችግሮች አሉ ማንክደው። በተለይ ማታ ሽፍት ላይ በየሰፈራቸው ሲገቡ አንዳንዴ የሚነጠቁበት አጋጣሚዎች አሉና ብዙ ጊዜ ከኢንቨስተሮቹም ሪፖርት ይደረጋል። እሱን ለመፍታት ከክልሉ ፖሊስ ጋም ከሀዋሳ ከተማ ፖሊስ ጋር በቅርበት እየሰራን ያለ ነው። እስካሁን እንግዲህ ከመሰረተ ልማት ችግሮች ጋር በተያያዘ አንዳንድ ቦታዎች መኪና የማያስገቡ ቦታዎች ነገሮች አሉ። ልጆቹ ወቅት ሲያደርጉ የሚደርስባቸው ነገር አለ። ስለዚህ እንደ ሌላ አማራጭ ከክልሉ ፖሊስ ከከተማ ፖሊስ ጋር የምንሰራው እንዳለ ሆኖ ህብረተሰቡን የማሳተፍ ስራ ደግሞ እንደዚሁ የሚያሰራ ስራ ቀርጸን አሁን እየተንቀሳቀሰ ነው። ከደሞዝ ማንስ ከስራ ጫናና ከተያያዥ ችግሮች ጋር በተያያዘ ከፍተኛ የሆነ የሰራተኞች ፍልሰት አለ የሚባለውም አቶ ፍጹም ሰሞኑ ከቪኦኤ ጋር በነበረው ቆይታ ይህንን ብሏል። ሰራተኛ ፍልሰት ጋር እንግዲህ መጀመሪያ አካባቢ ኦፕሬሽን ሲጀምር ፓርኩ ተርኖ ከመኖበሩ ከፍተኛ ነበር። እንግዲህ ለኢንዱስትሪውም አዲስ ከመሆን አንጻር የስራ ባህላችንም ያን ያህል የሚያኮራራ ካለመሆኑ አንጻር ቻሌንጆችን ከመሸሽ ሰራተኞች ይወጣሉ። ሁለተኛ ከደሞዝ ጋርም ተያይዞ የሚያነሱት ነገር አለ፣ በቂ አይደለም ብለው ይወጣሉ። ሶስተኛ ደግሞ ምናልባት የተለየ ደግሞ አማራጭ የተሻለ አማራጭ አግኝተው የሚወጡ ሰራተኞች አሉ። የአዋሳ ከተማ ንግድና ማህበራት ዘርፍ ምክር ቤት አደረግኩ ያለው ጥናት በፓርክ ውስጥ የሰራተኞች ደህንነት እንደማይጠበቅ ሰራተኞች ለጥቃትና ጾታዊ ትንኮሳ እንዲሁም ለዝርፊያ እንደሚጋለጹ መግለጹ ይታወቃል። የአዋሳ ኢንዱስትሪ ፓርክ እስካሁን 25 ሺህ ለሚሆኑ አካባቢ ወጣቶች የስራ እድል ፈጥሯል ነው የተባለው። ለአሜሪካ ድምጽ ራዲዮም ዮናታን ዘብድዮስ ሐዋሳም